በኬንያ ዋና ከተማ የሚገኘው የዌስትጌት የገበያ ማዕከል ለሁለት ዓመታት ከተዘጋ በኋላ ቅዳሜ ይከፈታል። ለአራት ቀናት በአሸባብ ታጣቂዎች ተይዞ የቆየውና 67 ሰዎች የተገደሉበት የገበያ ማዕከል በደረሰበት ፍንዳታና የእሳት አደጋ ከፍተኛ ውድመት ደርሶበት ነበር። በአንድ ወቅት የኬንያ እድገት መገለጫ የነበረው የገበያ ማዕከል ከእንግሊዛዊቷ ሳምንታና የአሸባብ ታጣቂዎች አሰቃቂ ጥቃት በኋላ የአገሪቱ የደህንነት ስጋት መገለጫ ወደ መሆን ተቀይሮ ነበር። በገበያ ማዕከሉ ላይ የተፈጸመውን ጥቃት የሚያሳየው ተንቀሳቃሽ ምስል በመገናኛ ብዙሃን ከተሰራጨ በኋላ ወደ ኬንያ ለመጓዝ በሚሹ አገር ጎብኚዎች ላይ ስጋትና ፍርሃት በማሳደሩ የቱሪዝም ኢንዱስትሪውን ብሎም የአገሪቱን ኢኮኖሚ ክፉኛ ጎድቷል። በጥቃቱ መጠናቀቂያ የአሸባብ ታጣቂዎች ከተገደሉ በኋላ የአገሪቱ ወታደሮች የገበያ ማዕከሉን ሲዘርፉ መታየታቸው ደግሞ ኬንያን ክፉኛ አስተችቷታል። የናይሮቢ ከተማ አስተዳዳሪ ኢቫንስ ከሁለት ዓመታት በፊት የተፈጸመውን ጥቃት የሚያስታውሱት በሐዘን ነው። ልክ ከ22 ወራት በፊት በዚህ ቦታ በመጥፎ አጋጣሚ በዕለተ ቅዳሜ የገጠመንን አሰቃቂ አደጋ ስናስታውስ በሐዘን ትዝታ ነው። ነገር ግን ከ22 ወራት በኋላ ተመልሰናል። ከ22 ወራት በኋላ እንደገና ታድሶ ቅዳሜ ለአገልግሎት በሚከፈተው የዌስት ጌት የገበያ ማዕከል ፈጣን ምግብ በማቅረብ የሚታወቁት ሰዌይ እና ኬኤፍሲ፣ የጫምራ አምራቹ ኮንቨርስን የመሳሰሉ የምዕራብ አገራት ኩባንያዎች እንዲሁም ከኬንያ ናኩማት የተባለው ሱፐርማርኬት አገልግሎት ይጀምራሉ ተብሏል። አሸባብ የዌስት ጌት የገበያ ማዕከልንና የጋሪሳ ዩኒቨርሲቲ ኮሌጅ ጥቃትን ጨምሮ በኬንያ ምድር ከ400 በላይ ሰዎች ገድሏል። የታጣቂ ቡድኑ ተከታታይ ጥቃቶች የኬንያ መንግስትን የጸጥታ ተቋማት ድክመት በግልጽ አሳይቷል። ባለሥልጣናቱ በጸጥታው ዘርፍ ሹምሽር ቢያካሂዱም የፈየዱት አንዳች ነገር የለም። የአሜሪካኑ ፕሬዚደንት ባራክ ኦባማ ወደ ኬንያ ለመጓዝ ጥቂት ቀናት ሲቀራቸው የዌስትጌት የገበያ ማዕከልን የጎበኙት የናይሮቢ አስተዳዳሪው ኢቫንስ ኪዴሮ አገራቸው ከምንጊዜውም በላይ ደህንነቷ የተረጋገጠ ነው ሲሉ ተናግረዋል። እንደ አስተዳዳሪው አባባል ከሆነ አለበለዚያ የአሜሪካኑ ፕሬዚዳንት ኬንያን ባልጎበኙ ነበር። የጽዳት ሰራተኛዋ ዲቪና ሞሰ ከሁለት ዓመታት በፊት በአሸባብ ታጣቂዎች የተፈጸመውን ግፍ በአይኗ አይታለች። ወደ ዌስትጌት የገበያ ማዕከል ተመልሳ የመጣችው ዲቪና የሥራ ባልደረቦቿን በዚያ ጥቃት አታለች። በጥቃቱ ወቅት በምግብ ማብሰያ ክፍል ተደብቀን ነበር። የምንሰማው የጥይት ተኩስ ብቻ ነበር። ከጥቃቱ በኋላ በርካታ ሰዎች ሞተው ተመልክተናል። ከስራ ባልደረቦቻችን መካከል የተወሰኑት አስክሬን መሬት ላይ ተጋድሞ አይተናል። ወደዚህ ተመልሼ የመጣሁት በስራዬ ምክንያት ነው። አሁን አዲስ የሚከፈተውን የገበያ ማዕከል የጥበቃ ስራ አይአርጂ የተባለ የእስራኤል ኩባንያ ተረክቦታል። የገበያ ማዕከሉ 25 ልዩ የቢሮ ሰራተኞችና 55 የጥበቃ ጓዶች ተመድበውለታል። ዘመናዊ የፈንጂና የሻንጣ መመርመሪያዎች፣ የጥይት መከላከያ የተገጠመላቸው የጥበቃ ማማዎችም አሉት። የአሸባብ ታጣቂ ቡድን ኬንያ ከጎርጎሮ ሳቢው 2011 ዓ.ም ጀምሮ ወታደሮቿን ወደ ሶማሊያ በመላኳ ጥቃቶቹ የበቀል መሆናቸውን አስታውቋል።